አፋር መስተዳደር በተከሰተ ድርቅ በቀን በመቶ የሚቆጠሩ ከብቶች እያለቁ መሆናቸው እየተነገረ ነው። በአካባቢው ካለፈው ዓመት ሰኔ ወር አንስቶ ከ12 ወራት በላይ በቂ ዝና ባለመጣሉን የአካባቢው ነዋሪዎች ገልጧል። በአካባቢው በቂ ዝና ባለመጣሉ ለድርቁ ምክንያት ከሆኑ ነገሮች ዋነኛው ነው ተብሏል። አንድ የአካባቢው ነዋሪ እንደሆኑ የገለጡልን ግለሰብ ድርቁ አሁን እየተባባሰ ነው ይላሉ። በጣም በድርቅ ምክንያት ከብቶች እያለቁብን እዚህ አዋሽ ፈንታሌ ወረዳ አርቢቶ አደርነኝና ከብቶቻችንን በጣም እያለቁብን ነው። በጣም ድርቅ ገብቷልና በቃ ያለፈው ረመዳን የዛሬ አስራ ሁለት ወር ነው ዝናብ የዘነበው። እስካሁን ድረስ አንድ ዝናብ የለም፣ ወላ ውሃ የለም። ዛሬ የለም። ከብቱ በጣም እያለቀ ነው። እዚህ ጋር ሀይ ባይ ማንም መንግስት አካል የለምና ይህን ለሚመለከተው ክፍል እንድታስተላልፍልን ነው። ከአመት በላይ ዝናብ በመጥፋቱ ቢያንስ ከአንድ ወር ከአስራ አምስት ቀን አንስቶ እንስሳቱ በከፍተኛ ሁኔታ እያለቁ መሆናቸውን ደግሞ ሌላ የአካባቢው ነዋሪ ገልጧል። መንግስታዊ ያልሆኑ አንዳንድ ድርጅቶች እርዳታ ቢያደርጉም በቂ አይደለም ብሏል እኙ ነዋሪ። ፕሮግራም ላይ አንዳንድ ኤንጂዎች እርዳታ ያደርጋሉ ግን በቂ አይደለም። እንስሳቶች እየሞቱ ነው። በስኳር ፕሮጀክት ላይ የሸንኮራ አገዳ እየተመገቡ ነው ያሉት እንስሳቶች በድርቁ ምክንያት ገብተው ማለት ነው። መንገድ ላይ ቢካሄድ የሞቱት እንስሳት ሽታ ያስጠጋም። በየቀበሌው ሆዳቸው አብጦ በየቦታው የወደቁ ከብቶች ተበራክቷል ሲሉም አክሏል። ሌላ የአካባቢው ነዋሪ እንደሆኑ የገለጡልን ግለሰብ ደግሞ ባለስልጣናት ችግሩን ይፋ አድርገው መፍትሄ ከመፈለግ ይልቅ ለማድበስበስ ይሞክራሉ ብሏል። በአካባቢው ፈጣን እርዳታና ርብርብ ካልተደረገ ችግሩ ከከብቶች እልቂትም ሊሻገር እንደሚችል ስጋታቸውን ገልጧል። በአፋር ታሪክ ተከስቶ የማይታወቅ አይነት የከብት ማለቅ ነው እየተከሰተ። አካባቢው ላይ ያለው የአርብቶ አደር ማህበረሰብ ቀጥታ ዲፔንድ የሆነው ከብት ላይ ነው ገብተዋል። ይሄ ከብት አለቀ ማለት እኮ ኔክስት ደግሞ ላ ላይ ከፍተኛ የሆነ ረሃብ እንደሚከሰት አመላካች ነገር እኮ ነው። በአካባቢው ተከሰተ ስለተባለው ከፍተኛ ድርቅ የሚመለከታቸው አካላት መልስ እንዲሰጡበት ለማድረግ ሙከራ አድርገን ነበር። በቅድሚያ የደወልነው ነው የአዋሽ 7 ኪሎ ወረዳ የአደጋ ዝግጁነትና መከላከል ክፍል መምሪያ ኃላፊ አቶ ሙሳ አሰን ጋር ነበር። ኃላፊው ዝርዝር ማብራሪያ ሊሰጡን ቃል ገብተው ቀጠሮ ቢያስይዙንም በተደጋጋሚ ስንደውል ስልካቸው አይነሳም። የግብርና ሚኒስቴር ሚኒስትር ዴኤታ አቶ ምትኩ ካሳ በአፋር ብቻ ሳይሆን በሌሎችም አካባቢዎች ድርቅ መከሰቱን ተናግሯል። አሁን በእኛ ደረጃ አሁን ያለውን ነው እያደረግን የምንገኘው። ስለዚህ ይህ እንግዲህ ድርቅ አለ፣ በትክክል አለ ድርቅ። የዝናብ መዛባት አለ። ምክንያቱም የዝናብ መዛባት ሁላችንም እንደምናውቀው ሊኖ በሚባለው ዓለም አቀፍ የአየር ንብረት መዛባት ክስተት ውስጥ ነው ያለ ነው እንግዲህ አፋር ውስጥ ብቻ ሳይሆን ሌሎችም አካባቢዎች ደጋና ወይና ደጋ አካባቢ ላይ ክረምት ዝናብ ላይ ተጽዕኖ እያደረገ ነው ያለው። ስለዚህ ይህንም በተመለከተ የፌዴራል መንግስትና የክልል መንግስት በጋራ በመሆን ችግሩን ለማቋቋም እየተሰራ ነው የሚገኘው። ሚኒስትር ዴኤታው ድርቅ ሲከሰት ችግሩን ለማስወገድ መወሰድ ያለባቸውን እርምጃዎች መስሪያ ቤታቸው እየወሰደ መሆኑን ተናግሯል። ለእንስሳት መኖና ድርቆሽ በአፋጣኝ ማቅረብ የተዳከሙ ከብቶችን ለእርድ እንዲሁም የተቀሩትን ለሽያጭ መዋሉ በአፋር መስተዳደር ተግባራዊ እየሆነ ነው ብሏል። በድርቁ በቀን ምን ያህል ከብቶች እያለቁ መሆናቸው መናገር የሚቻለው መስክ ላይ እየተከናወነ ያለው ጥናት ሲጠናቀቅ መሆኑንም አክሎ አስታውቋል። አርብቶ አደሮቹ ችግራቸው እንዲታወቅላቸው በሚል ከትናንትና ወዲያ አንስቶ የሞቱ ከብቶቻቸውን በየአውራ ጎዳናው ጥግ እያመጡ በማስቀመጥ ላይ መሆናቸው ተገልጧል። የእርዳታ ድርጅቶች የአካባቢውና ማዕከላዊው አስተዳደር ለአፋር የከብቶች ዕልቂት ፈጣን ምላሽ እንዲሰጥ ነዋሪዎች አሳስበዋል።